ኢትዮጵያና ቱርክ በውሃ ልማትና በመከላከያ ዘርፎች ስምምነት ላይ መድረሳቸውንና መፈራረማቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ጽህፈት ቤት አስታወቀ። ስምምነቶቹ የሁለቱን ሀገሮች ግንኙነት ወደ ላቀ ደረጃ ከፍ ያደርገዋልም ተብሏል። የኢትዮጵያ መንግስት በአሸባሪነት ከፈረጀው የሕወሓት ቡድን ድርጊቶች የዩናይትድ ስቴትስ መንግስት ያሳየው አቋም ከሁለቱ ሀገሮች ጠንካራና ለአያሌ ዓመታት ከኖረ የግንኙነት አኳያ የማይመጥን ነው ሲሉ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። ለአሜሪካው ልኡክ ይህንንም ማስታወቃቸውን የውጭ ጉዳይ መስሪያ ቤቱ መግለጫ ያሳያል። መለስካቸው አመሀ ዝርዝር አለው። በወቅቱ የተሰጡት መግለጫዎች እና ወደ ተፈራረሟቸው ስምምነቶች ይህንን ያሳያሉ። የሁለቱን ሀገሮች ግንኙነት ወደ ላቀ ደረጃ ደርሳሉ ተብሎ ይገመታል። በውሃ ልማት ዘርፍና በመከላከያ ዘርፍ ስምምነቶችን ተፈራርመው ነው የተመለሱት። የቱርክና የኢትዮጵያ ግንኙነት ደግሞ እንደምታውቁት ታሪካዊ ነው፣ የቆየ ነው ማለት ነው። ሁለቱም ሀገሮች የቆዩ ነባር ሀገሮች ናቸው። በሪጅ ናቸው፣ ደግሞ ክብደት የሚሰጣቸው ናቸው። በዚሁ ጉብኝትና አንድምታዎቹ ላይ ከጋዜጠኞች ለቀረበላቸው ጥያቄዎች አምባሳደር ዲና ሙፍቲ በሰጡት መልስ በሁለቱ ሀገሮች መካከል ከቅርብ ጊዜ ወዲህ የተፈጠረውን የኢኮኖሚ ግንኙነት አጽንኦት ሰጥተውታል። ይህ መስክ ለሌሎች አይነት ግንኙነቶች መልህቅ እንደሆነም ጠቁመዋል። ሌላው ደግሞ ቱርክ በአካባቢዋ ከፍተኛ ተጽዕኖ ፈጣሪ ሀገር መሆኗ እና የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል ሀገር መሆኗ ልዩ ትኩረት የምትስብ ሀገር ያደርጋታል። ብሎም የጠቅላይ ሚኒስትር አብይ አህመድ ለጉብኝት ወደዚያ መሄዳቸው ሊያስገርም አይገባም ብለዋል። ከዚህ አያይዘውም የአገሪቱ የውጭ ጉዳይ ፖሊሲ ዋና መርህ ከቀዝቃዛው ጦርነት ወዲህ የያዘውን አቅጣጫ አመላክተዋል። እኛ በውጭ ግንኙነታችን ካምፕ የለም ብለን ነው የምናስበው። አሁን ምክንያቱም የሶቪየት ዩኒየን እና የአሜሪካ ካምፕ ዘጠናዎች ውስጥ ከፈረሰ በኋላ የቀዝቃዛ ጦርነት ካከተመ በኋላ የውጭ ግንኙነት ነፃነት ይኖረናል ብለን ተስፋ እናደርጋለን። ሁል ጊዜም ትክክል ላይሆን ይችላል። የራሱ እንቅፋቶች፣ የራሱ ችግሮች አሉት፣ የራሱ ጋሬጣዎች አሉት። ነገር ግን ጥቅምህን ብቻ ጥቅርን ያማከለ ግንኙነት የማድረግ ስራ ነው የምንከተለው። ከአንድ አገር ጋር ግንኙነት ስናደርግ ያ ሀገር ከሌላ ጋር ያለው ግንኙነት ምን ይመስላል የሚለው ካልኩሌሽን ውስጥ መግባት የለብንም የሚል ነው ያለው። ስለዚህ ከቱርክ ጋር ያለንን ግንኙነትኛ መካከለኛ ምስራቅ ካለው ጂኦፖለቲክስ ጋር፣ በቱርክና ሌሎች ሀገሮች መካከል ካለው ልዩነት ጋር፣ በቱርክና በግብጽ መካከል ካለው ልዩነት ጋር አዛምደን አይደለም የምናየው። ከቱርክ ምን እንጠቀማለን ፒሪድ ምን የኢኮኖሚ ጥቅም አለን? ምን የፖለቲካ ጥቅም አለን? ምን የማህበራዊ ጥቅም አለን? ምን የቴክኖሎጂ ጥቅም አለን? የዳበረ ሀገር ነው። እኛ በኢኮኖሚ ልማታችን በዚህ በምን በ ኢንዱስትሪያል ቪሌጅ ምስረታ ውስጥ ዱርኮች በብዛት እንዳሉ ታውቃላል። ስለዚህ የኢኮኖሚ ግንኙነቱ ጠንካራ ስለሆነ ያ ፒላር ነው ደግሞ ለፖለቲካ ግንኙነት። ስለዚህ በዛ ላይ የመመስረት እንጂ አዲስ ነገር ተደርጎ ባይወሰድ የሚል ማስታወሻ ለመስጠት ነው ለእናንተ። አምባሳደር ዲና ቅድሚያ ሰጥተው ያነሱት ሌላው ጉዳይ የዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን በዚህ ሳምንት በኢትዮጵያ ስላደረጉት የሥራ ጉብኝት ነው። ፌልትማንን በጽሕፈት ቤታቸው ተቀብለው ያናገሯቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሁለቱ አገሮች መካከል ስለ ቆየው ረዥም ዓመታት ግንኙነት በዚሁ ልክ ደግሞ ስለነበረው ጥንካሬና ጥልቀትም አውስተውላቸዋል ሲሉ ቃል አቀባዩ አስታውሰዋል። አክለውም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለልዩ ልዑኩ በሰሜኑ የኢትዮጵያ ክፍል ችግር መንስኤና ተያያዥ ጉዳዮች ሰብአዊ መብቶችንና ሰብአዊ ድጋፎችን ሂደት በሚመለከት በመንግስት በኩል ችግሩ እንዳይከሰት የተደረጉ ጥረቶችን ከመንግስት ባሻገር በተለያዩ አካላት የተደረገውን ጥረት በስፋት እንዳስረዷቸው ቃል አቀባዩ ዘርዝረዋል። ይሁንና ይህንን በኢትዮጵያ መንግስትና የተለያዩ ኢትዮጵያውያን አካላት የተደረገውን ጥረት በአሜሪካ መንግስት በኩል ትክክለኛ አስተሳሰብ እንዳልተያዘ በግልጽ ነግረዋቸዋል ብለዋል። የአሜሪካ አቋም በዚህ ረገድ ሚዛናዊ እንዳልሆነ በግልጽ ነው ነገሯቸው። ይልቁንስ አሸባሪውን ቡድን የሚያበረታታ የኢትዮጵያን ጥረቶች የኢትዮጵያን ወገን ጥረቶች የሚያንኳስስ እንደሆነ፣ በሌሎችም ሀገራዊ ጉዳዮች ላይ አሜሪካ በአሁኑ ሰዓት የያዘችው ፖዚሽን ትክክል አይደለም፣ የሁለቱን ሀገሮች የረዥም ታሪካዊ ግንኙነት ቁመና አይመጥንም፣ ተገቢም አይደለም ብለው ነው የነገሯቸው። ለምሳሌ በሀገራችን ምርጫ ጉዳይ ላይ በአሜሪካ በኩል የተያዘ አቋም ትክክል እንዳልሆነ ምርጫን በየቦታው እያሞገሰ ወይም እያብጠለጠለ የሚቆይ ስርዓት ወይም አገር። የኢትዮጵያን ምርጫ ምንም እንዳልሆነ እነን ኢቨንት አይነት ነገር አርጎ መውሰዱ ትክክል እንዳልሆነ በመንግስት በኩል ብቻውን የተኩስ ማቆም እርምጃ ቢወሰድም ለዚህም ትኩረት አለመሰጠቱ ከዛም አልፎ አሸባሪ ቡድን በተለያዩ ጊዜያት ስለፈጸማቸው ዘረፋዎች፣ ግድያዎች፣ ትንኮሳዎች በስፋት አስረድቷቸዋል። በተለያዩ ቦታዎች ከኋላ ጀምሮ ለምሳሌ ከማይካድራ ጀምሮ አሁን በቅርቡ ደግሞ በአፋር ስለተፈጸመው ነገር እራሱ ከተባበሩት መንግስታት ድርጅት ደንቦች እና ህጎች ውጪ የሰብአዊነት የተመላበት ህጻናትን ለዚህ ጉዳይ የማሰለፉ ነገር እንዴት እንዳልታያቸው በተለይ የአሜሪካኖች ይህንን ነገር ማውገዝ ለምን እንዳፈሩ ነው ስቶ ነገሯቸው። የውጭ ጉዳይ ሚኒስትር ደመቀ መኮንን አያይዘው የሰብአዊ ድጋፍ ተደራሽነትን በተመለከተም የአሜሪካ መንግስት የተዛነፈ አቋም እንዳለው ለጄፍሪ ፌልትማን በዝርዝር እንዳስረዷቸው አሸባሪ ቡድን ነው ያሉት አካል መንግስት የተናጠል ተኩስ አቁም ካወጀ በኋላ አሁንም በአፋርና በአማራ ክልሎች የሚፈጽመውን ወረራና የውድመት እንቅስቃሴውን እንደቀጠለ ነግረዋቸዋል ብለዋል። አምባሳደር ዲና አክለውም እንደዛም ሆነ አሁንም ቢሆን የኢትዮጵያ መንግስት ሁልጊዜም ለሰላማዊ መፍትሄ ቅድሚያ እንደሚሰጥ፣ ነገር ግን ይሄ አሁኑ ነገር በኢትዮጵያ መንግስት ላይ የተጫነ መሆኑን የአሸባሪው ቡድን ድርጊት እንደሆነ ጎትቶ ወደዚህ የከተተው ይህም በደንብ ነው ያስረዷቸው። ብሔራዊ ንግግር ናሽናል ዳያሎግ ተብሎ በምዕራባውያንም በአሜሪካንም በሚነስ የሚነሳን ጉዳይ በተመለከተ የብሔራዊ ንግግር ቁመና ገስቸሩ ኢትዮጵያ ውስጥ እንዳለ ለምሳሌ አምሳ አራት ተፋላሚ የሚባሉ የፖለቲካ ድርጅቶች አሉ። ከዚህ ውስጥ አራቱ ከትግራይ መጡ ናቸው። ከነሱ ጋር ግልጽ የሆነ ኤንጌጅመንት እንዳለ ከነሱም አልፎ ከሀገር ሽማግሌዎች ከሲቪል ሶሳይቲው ከእምነት ተቋማት ጋር ሁልጊዜም ኤንጌጅመንት እንዳለ አሁንም ቢሆን በዛ ላይ አዳብሮ መቀጠል አስፈላጊ እንደሆነ መንግስት ለዚህ ዝግጁ መሆኑም፣ ሰላማዊ መፍትሄ ሁልጊዜም ኦን ተ ቴብል እንዳለ አስረድቷቸዋል። ቃል አቀባዩ ከዚሁ ጋር አያይዘውም የዩናይትድ ስቴትስ በአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን መንግስታቸው ለኢትዮጵያ አለው ያሉትን አመለካከት ማብራራታቸውን ለጋዜጠኞች ገልጸዋል። ልዩ ልዑኩ ባነሱት ሀሳብ እኛ ለ እንደ አሜሪካ ብሎ ነው ያለው ይሄ እሱም ቃል ነው ለኢትዮጵያ አንድነት ለኢትዮጵያ ነጻነት ለኢትዮጵያ ሉዓላዊነት ከምንም በላይ ትኩረት እንሰጣለን እዛ ላይ ምንም ልንጠረጥሩን አይገባም የኢትዮጵያን ሚና ደግሞ ቁልፍ ሚና እንዳላት እዚህ ሪጅን ውስጥ እንረዳለን ለዚህም ከበሬታ አለን ነገር ግን አሁን የተፈጠረውን ችግር በሰላማዊ መንገድ እንዲፈታ ጥረት ለማድረግ ያለን ፍላጎት ነው ወደዚህ የገፋን ስለእሳቸው ከዚህ ቀደም ሲባል ከነበረው ለየት ያለ አቀራረብ ነበረ። ለማንኛውም ከምክትል ጠቅላይ ሚኒስትሩ በኋላ የሰላም ሚኒስትር ያገኛሉ። ከሰላም ሚኒስትር ስር ያሉትንም ሌሎች ተቋማት፣ ስለ ሰብአዊ እርዳታ እንቅስቃሴ ተቋማት ብሪፍ ያደርጓቸዋል። ትናንት ከትላንት ወዲያ አግኝቷቸዋል ብዬ ተስፋ አረጋለሁ። አምባሳደር ዲና ሙፍቲ ከጋዜጠኞች ለተነሱ ሌሎች እና ተዛማጅ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ